ሳይንስና ቴክኖሎጂ የኮቪድ-19ን ወረርሽኝ ለመቆጣጠር ውጤታማ ክትባት ወይም መድኃኒት በጉጉት የምትጠብቀው ዓለማችን በቅርቡ ደግሞ በተለያዩ ቦታዎች በተለይም በምስራቅ አፍሪካ በመካከለኛው ምስራቅና በደቡብ ምዕራብ ኤዥያ ሀገራት ባለፉት ሰባ ዓመታት ያልታየና ሚሊዮኖችን ለምግብ እጥረት የሚዳርግ ከፍተኛ አንበጣ መንጋ በሰብል ላይ ጉዳት እያደረሰ ነው። ኢትዮጵያም የችግሩ ገፈት ቀማሽ ከሆኑ ሀገራት መካከል አንዷ ነች። ይህ በእንዲህ እንዳለ በቅርቡ የነፍሳቱን ባህሪ ለመረዳትና ችግሩን በዘላቂነት ለመከላከል ያግዛል በሚል ከወደ ቻይና የተደረገ አንድ ምርምር ለችግሩ መፍትሄ የሚጠቁም ይመስላል። ሰላም ጤና ይስጥልን፣ የዝግጅታችን ተከታታዮች። የዛሬው የሳይንስና ቴክኖሎጂ ዝግጅትም በዚህ ጥናት ላይ ያተኩራል። አብራችሁን ቆዩ። ኔቸር በተባለው የሳይንስ መጽሔት በቅርቡ የወጣው ይህ ምርምር ተበታትነው የሚኖሩ አንበጣዎች እንዲሰባሰቡና መንጋ እንዲፈጥሩ ብሎም ሰብል እንዲወድሙ የሚያደርግ በሳይንሳዊ መጠሪያው ፎር ቪኒላኒሶል የተባለ ንጥረ ነገር በውስጣቸው መኖሩን አመልክቷል። ይህ ንጥረ ነገር በጥሩ መዓዛው የሚለይ ሲሆን እነዚህን ነፍሳት ለማጥመድና የሚያስከትሉትን የሰብል ውድመት ለመከላከል ሊያገለግል እንደሚችልም ምርምሩ ጠቁሟል። ምርምሩን በተመለከተ ያነጋገርናቸው በአዲስ አበባ ዩኒቨርሲቲ መምህርና የነፍሳት ተመራማሪ የሆኑት ፕሮፌሰር ኢልማና ጌቱ እንደሚሉት ስለ ነፍሳቱ ባህሪ ሲነሳ ሁለት ደረጃዎችን ማስተዋል ይቻላል። ሁለት ደረጃ ናቸው ያሉት አንበጣ። አንደኛው ሶሊታሪ ፌስ ነው። ሶሊታሪ ፌስ ራሱን ችሎ ነው፣ አንድ በአንድ ነው። በጎረቤቱ ሊኖር ይችላል፣ ሌላ አንበጣ እዚህ ብቻውን ነው የሚበላው፣ ተበታትኖ ነው የሚኖሩ፣ የብቻቸው ነው። ነገር ግን ሁለተኛው ፌዝ ነው አገኛው ግሪጋሪየስ ፌዝ። ማለት ስብስብ የሚበሉ እና ኮፐር የሆኑት እዛው ተሰብስቦ መብላት ይቀጥላሉ። ወደ አዳልት የተቀየሩት ደግሞ ክንፍ ስላላቸው ክንፋቸውን ተጠቅሞ ነፋስ እና የፀሐይን አቅጣጫ ተከትሎ ይበራሉ። ዋና አንድ ላይ እንዲሰባሰቡ የሚያደርጋቸው ምንድን ነው? እየብቻ በሚበሉበት ጊዜ ምግብ ማለቁን ሪኮግናይዝ ያረጋል። እያለቀብን ነው፣ ስለዚህ አንድ ላይ እንሰብሰብ፣ ና ምግብ ፍለጋ እንሂድ ነው። ይሄ እንሰብሰብ የምለው እንዴት ነው የሚከሰተው? ዝግዝ ሜን ኩዌሽን። በመጀመሪያው ማለትም ተበታትነው በሚኖርበት ጊዜ አንበጣዎቹ ብዙም ጉዳት የማያደርሱና በቀላሉ መከላከል የሚቻል ሲሆን፣ በሁለተኛውና መንጋ በሚፈጥሩበት ደረጃ ግን በሰብል ላይ የሚያደርሱት ጉዳት ከፍተኛ ነው። ስለዚህ ችግሩን ለመፍታት ለመንጋው መፈጠር ምክንያት የሆነውን ነገር መለየት የመጀመሪያው የተመራማሪዎቹ ስራ ነው። ይህንን በተመለከተ ሁለት ሳይንሳዊ መላምቶች መኖራቸውን ፕሮፌሰሩ ይገልጻሉ። የመጀመሪያውንና በቅርቡ በጥናት የተረጋገጠውን በማስቀደም ይጀምራሉ። መንጋው እንዴት ነው የሚፈጠረው? ሁለት መላምቶች ናቸው ያሉት አንደኛው መላሚት ምንድን ነው? ኦፍኮርስ በምርምርም ተረጋግቷል። እነዚህ አምራቸው ሶሊተሪ ፌዝ እያሉ ቁጥራቸው እየበረከተ በሚመጣበት ጊዜ ይነካካሉ። ለምን እንደምነካኩ እንደ ኤክስፕላን እስካሁን ያደረገ የለም። ይነካካል። ሲነካኩ ምንድን ነው፣ በኋላ እግራቸው ነው የሚነካኩ ሀይንድ ሌግ የምንለው ነው። ሀይንድ ሌጋቸው ላይ ፊመር የሚባል እዛ፣ ፊመሩ ላይ የኋላ እግሩ ላይ በሚነካኩበት ጊዜ የባሰ ሌሎቹንም ይጠራል። ከብቸኝነት ወደ ስብስብ ወይም ወደ መንጋ የሚያቀጠ እንዲመጡ የሚያረጋቸው ፊዚካል ታች ነው። ይሄ ነው እንደ መላምት ብለን ልንወስደው ነገር ግን ተረጋግጧል ለአንበጣ መንጋ መፈጠር። ሁለተኛው መላምት ደግሞ በነፍሳቱ አካል ውስጥ በሚገኝ አሚኖ አሲድ አማካኝነት የሚፈጠረው ሴራቶኒን የተባለ ንጥረ ቅመም መሆኑን ይገልጻሉ። ሁለተኛው እንግዲህ ምንድን ነው? አሚኖ አሲድ ፕሮቲን ስሰባበት አሚኖ አሲድ ስለሚሆነው የሚሆነው ናይትሮጂን ኮንቴንታቸው በጣም ሀይ ነው፣ እና ትረፍቶፋን የሚባል አሚኖ አሲድ አለ፣ የእንስሳት ሰውነት ውስጥ። ይሄ ትረፍቶፋን ምንድን ነው ፕሮዲውስ የሚያደርገው ኬሚካል አለ። ኬሚካሉ ጭንቅላት ውስጥ ይገኛል፣ ሆዲ ውስጥ ይገኛል፣ ሌላ አካባቢም ይገኛል። ይሄ ኬሚካል ሴሮቶኒን ይባላል። ይሄ ሴሮቴኒን ኑሮ ትራንስሚተር ነው፣ ኢንፎርሜሽንን የሚያስተላልፍ ነው። ሶሊተሪ ፌዝ እያለ የሰሮቶኒን መጠን ለዛ ደረጃ የሚያስፈልገው ነው ያለው። ነገር ግን ወደ ግሪጋሪየስ ፌዝ በሚቀየርበት ጊዜ የሰሮቶኒን ለበዝ ከፍ ይላል። ስለዚህ ይህንን የሴሮቶኒን መጠን በመንጋ ከመሰባሰባቸው በፊት በነበረበት ደረጃ እንዲቆይ ማድረግ አሊያም መቀነስ ችግሩን በዘላቂነት ለመፍታት እንደ ፕሮፌሰር ኢማና አንዱ ዘዴ ነው። በሶሊተሪ ፌዝ ከፍተኛ ጉዳት አመጣም። አንበጣ ከፍተኛ ጉዳት የሚያመጣው ግርግር ሲሆን ነው፣ አመንጋ ሲሆን ነው። መንጋ እንዳይሆን ማድረግ የሚገባን ወይ እንዳይነካኩ የሆነ ነገር መደረግ አለበት። መነካካት ስለሆነ አንዱ መንጋ የሚፈጠረው። ሁለተኛ ነገር ደግሞ ቶራክሳቸው ውስጥ የሚገኘው የሰሮቶኒን መጠን በነበረበት እንዲቆይ ወይም ደግሞ ከዛ ለመላዝ ራሱ እንዲቀንስ ማድረግ ነው። ሞለኪውላር ባዮሎጂ በባዮ ቴክኖሎጂ ሊሆን ይችላል። በቻይና የሳይንስ አካዳሚ እና በሀቬይ ዩኒቨርሲቲ ተመራማሪዎች የተሰራው አዲሱ ጥናት በእነዚህ ነፍሳት የሚመነጩ ሰላሳ አምስቱ ውህዶች ላይ ምርምር አድርጓል። ከእነዚህም ውስጥ ስድስቱ በተለይም ፎር ቬኒናኒሶን የተባለው ንጥረ ነገር የአንበጣ መንጋ መፈጠር ዋና ምክንያት መሆኑ ተለይቷል። ይህም ወደፊት ሊፈጠር የሚችል የአንበጣ መንጋን ለመተንበይ እና ቀድሞ ለመከላከል እንደሚያስችልም በምርምሩ ተረጋግጧል። ከዚህ በተጨማሪ የዘረመል ቅንብርን ተጠቅሞ ሰው ሰራሽ ንጥረ ነገር በማምረትና ነብሳቱ እንዲሰባሰቡ በማድረግ ብዙ ሳይራቡ በቀላሉ ማስወገድ እንደሚቻልም ተመራማሪዎቹ አመልክተዋል። ይሁን እንጂ ጥናቱ ተጨማሪ ምርምርና የመስክ ላይ ተግባራዊ ሙከራን የሚጠይቅ ነው። እንደ ፕሮፌሰር ኢማና የዚህ አይነቶቹ ጥናቶች ፍንጭ የሚሰጡና ለሌላ ምርምር የሚጋብዙ በመሆናቸው ይህንን መነሻ በማድረግ ኢትዮጵያን ተመራማሪዎችም የገንዘብ ድጋፍ ከተችራቸው ውጤት የሚያመጡ ምርምሮችን ሊያደርጉና ችግሩን በዘላቂነት ሊፈቱ ይችላሉ። አንበጣ በእንደዚህ አይነት ችግር በመጣበት ምርምር ከፍተኛ ምርምር ያስፈልጋል። ይቻላል ነው የሚለው። እኔ ኒውክለር ሳይንስ አሁን ያለውን አንበጣ ወይም ደግሞ ወደፊት እንዳይከሰት ከተከሰተም ደግሞ ለመከላከል በከፍተኛ ደረጃ ምርምር መደረግ አለበት። ገንዘብ ተመድቦለት ምርምር ከተካሄደ በጣም ቀላል ነው። ይህ መሰሉ ምርምር ነፍሳቱ መንጋ እንዳይፈጥሩ በማድረግ ዘላቂ መፍትሄ የሚያመጣ በመሆኑ ሰብሎችን ከጉዳት ለማዳን የሚደረግ የኬሚካል ርጭትን ያስቀራል። ይህም ብዝሃ ሕይወትን ለመታደግ እና ለኬሚካል የሚወጣውን ወጪም ይቀንሳል። መድኃኒቱ አንደኛ ዋጋ ውድ ነው። ሁለተኛ ነገር ደግሞ መድኃኒት በሌላውም እነዚህ ነባር ሰባዮችን ራሱ ለመከላከል መድኃኒት የመጨረሻ ምርጫ ነው ሌላውን ነገር ተጠቅሞ አንድ ሰው ማግኘት የሚገባውን የመከላከል መጠን ካላገኘ ነው ወደ መድኃኒት የሚሄድ ወደ መድኃኒት በሚሄድበት ጊዜ በከፍተኛ ጥንቃቄም የተፈለገውን ብቻ የሚገድል መሆን አለበት ኢንቫይሮመንቱን የማይነካ መሆን አለበት ሌላኛውን ደግሞ አንድ መድኃኒት ስራ ላይ የሚውለው እየተከላከለ የሚቆየው ይሄኛው ስፖርት አመት ነው። ሬዚስታንስ ደቨሎፕመንታል አንበጣን ዛሬ የሚገለው መድኃኒት የዛሬ ሶስት ዓመት ደግመን ብንረጨው ምናልባት ለአንበጣ ምግብ ይሆናል ለመግደል ማለት ነው። ብዙ ችግሮች ከመድኃኒት ጋር ተያይዞ ያለ ነገር ስላለ በከፍተኛ ትፈጤ ሀይ ለበል ሪሰርችን ነው የሚጠይቁ። የሰራቶኒንን ዝቅ አድርጎ መንጋ እንዳይፈጠር ማድረግ ወይም ደግሞ እንዳይነካኩ አድርጎ መንጋ እንዳይፈጠር ማድረግ ዋና ዋና ስራዎችና ምናልባትም ያንበጣን ችግር ለዘለቄታ ሊፈቱ የሚችሉ ጉዳዮች ናቸው ነው የሚለው። ለጊዜው ግን በኢትዮጵያ የተከሰተው የበረሃ አንበጣ የከፋ ጉዳት ሳያደርስ እና ወደ ሌሎች አካባቢዎች ሳይዛመት በኬሚካል ርጭትም ቢሆን ችግሩን መቋቋም ተቀዳሚ ተግባር መሆኑን አስምረውበታል። ከዚህ በኋላም ቢሆን ነፍሳቱ በየአካባቢው እንቁላል ጥለው ሊሆን ስለሚችል በየጊዜው ቅኝት በማድረግ መቆጣጠርም ያስፈልጋል። ለዚህም ባለሙያዎችና የሚ የሚመለከታቸው አካላት ትኩረት ሰጥተው እንዲሰሩ ፕሮፌሰር ኢማና ጌቱ አሳስበዋል። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ስለ ተከታተላችሁን እናመሰግናለን። ፀሐይ ጫኔ ነኝ። መልካም ጊዜ።